ጥያቄ ስድስት ጉርብትናን በተመለከተ ሊኖር የሚገባው ሥነ ሥርዓት ወይም አደብ እንዴት ነው? መልስ፣ አንደኛ ጎረቤቴን በቃልም ሆነ በተግባር በጎ አደርግለታለሁ፣ እርዳታዬ ሲያስፈልግም እረዳዋለሁ። ሁለት በበዓል በትዳር ወይም በሌላ ምክንያት የደስታ ቀን ካለው እንኳን ደስ አለህ እለዋለሁ። ሦስተኛ ከታመመ ጠይቀዋለሁ፣ ከተጎዳም አጽናናዋለሁ። አራተኛ ከምሰራው ምግብ በተቻለኝ መጠን አቋድሰዋለሁ። አምስተኛ በቃልም ሆነ በድርጊት አላስቸግረውም። ስድስተኛ በመሰለል ወይም በሚያስቸግር ድምፅ አረብሸውም፣ እታገሰዋለሁኝ